በጦርነቱ ምክንያት ከአፋር ክልል የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን የአካባቢው ነዋሪዎች ገለጹ። በመንግስታቱ ድርጅት የስደተኞች ኮሚሽንን ጨምሮ በክልሉ የሚንቀሳቀሰው የአፋር አርብቶ አደሮች የልማት ማህበር የተፈናቃዮቹ ሁኔታ አሳሳቢ መሆኑን ጠቅሰው ሕክምናን ጨምሮ አፋጣኝ ሰብአዊ ድጋፍ ያስፈልጋቸዋል ብለዋል። መስፍን አራጌ ዝርዝር ዘገባውን እንደሚከተለው ያሰማናል። እንደ አዲስ በአገረሸው ጦርነት ምክንያት ከአፋር የተለያዩ አካባቢዎች የሚፈናቀሉ ሰዎችን ለመርዳትና ለማስተባበር የተቋቋመው የወጣቶች ኮሚቴ አባል ሳዲቅ በድሩ ከአሜሪካ ድምጽ ጋር በነበረው ቆይታ እንደገለጸ ረብቲ አካባቢ ጦርነቱ አልቆምም። በራህሌና አፍደረን የሚያገናኝ መስመር አለንና ያንን መስመር ለመቁረጥ ረብቲ አካባቢ ገጠር ለገጠር እየሞከሩ ነው። በዚህ ሁለት ቀን ማለት ነው። የህወሀት ቃል አቀባይ ጌታቸው ረዳ በቅርቡ በቲውተር ገጻቸው ባሰፈሩት መልእክት መንግስታቱ ድርጅት ተራዶ የጫኑ ተሽከርካሪዎች ወደ ትግራይ እንዲገቡ የኢስሞላ ሲሉ የገለጹትን ስምምነት ከመንግስት ጋር አድርጎ እንደነበር ያስታውሳሉ። በእኛ በኩል ተራዶ የያዙት ተሽከርካሪዎች እንዲገቡ ሁኔታዎችን ብናመቻችም ከጽሁፍ ማዘዣ ባለፈ ይላሉ ቃል አቀባዩ፣ አዲስ አበባ የሚገኘው መንግስት አመራር ወደ ተግባር እንዲለወጥ ያደረገው ነገር የለም በማለት ይከሳሉ። መንግስት ተሽከርካሪዎቹ ወደ ትግራይ እንዳይዘልቁ መሰናከል ፈጥሯል ሲሉ የሚወቅሱት ጌታቸው ረዳ መፍትሄ የምንለውን አማራጭ ከመውሰዳችን በፊት በፊት ዓለም አቀፉ ማህበረሰብ የማያወላውል አቋም መውሰድ አለበት ብለዋል። ወጣት ሳዲቅ በድሩ የቃል አቀባዩን አስተያየት የተቃወመው የእርዳታ ህሉ የሚገኘው ሌላ ቦታ፣ ጦርነቱ የሚካሄደው ሌላ ቦታ በማለት ነበር። ይሄ ሁሉ ስቃይ የሚደርሰበት ህዝብ ሳይታያቸው ራሳቸው በከፈቱት ጦርነት እርዳታ ሰበብ አሁንም ጦርነቱን ለመስፋፋት እቅድ ነው ያላቸው። እርግጥ እርዳታውን በኃይል አያስገቡም። ለምን መሰለህ? እርዳታ ያለበት ሰማራ ነው። እነሱ አሁን ጦሩን የከፈ የተከፈቱት ከሰመራ 400 ኪሎ ሜትር ረብቲ ነው። ጦርነት ያለው ያንን አቋርጠው ከሰመራ በኃይል እርዳታ እንወስዳለን ማለታቸው አስቀኝ ነው። እረብቲ መጋሌ፣ በረሃሌና አካባቢዎቹ ላይ አሁንም ጦርነት በመካሄድ ላይ መሆኑን ከስፍራው የሚደርሱን መረጃዎች ያመለክታሉ። ያው አካባቢ ያው አሁንም ጦርነት አለ። እረብቲ በረሀሌ፣ ቁነባ፣ መጋሌ እዛው አካባቢ ላይ ጦርነት አለ። የምንፈናቀሉት ሰዎችማ እስካሁን መንገድ ላይ መጎዙት አለ። እስካሁን አንዳንዱ አሁን መንግስቱ ትረጥ እያደረገ ነው። እርዳታ ስልሳ እና አፍዴራ የሚባል ቦታ ላይ እርዳታ እየተሰጠ ነው። አምስት ወረዳ ያልተፈናቀለ ሰው የለም። እረብቲ መጋሌ፣ አበአላ፣ ኩነባ፣ በራሕሊ እርስዋን ከየት ነው የተፈናቀሉት? እኔም አበአላ ነው። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ በጦርነቱ ምክንያት ተፈናቅለው ሲመጡ በደረሰባቸው የአካል ጉዳት ለሕክምና ወደ ሎጊያ መምጣታቸውን ጠቅሰው መፈናቀሉ እንደቀጠለ አክለዋል። ከባድ መሳሪያ ሲተኮስ ወርክናል። እንግዲህ መንገድ የሌለው ተራራ ላይ ወርክናል። ትንሽ ግሮን በጣም ነው ስለሆነ፣ ወደ ህክምና ራይ ያለበት ቦታ ለሄድ ጊዜ ተብቻው። አስተያየት ሰጪው በጦርነቱ ከሚደርሰው የንብረት ጉዳት በላይ ሰብአዊ ቀውሱ መባባሱን ማስረድተዋል። የተወለዱት ሴቶቹ እስካሁን ህይወቱም ያልተገኙት አለ በዛው ህሳኖቹም አለ ስላልልክ ሰዎቹም በእግሪ ማይል ማያጎዙት ያለ በቃ አሁንም እዛው ችግር አለ። አፍደራና ስልሳ ላይ ክልል መንግስትና የተባበሩት መንግስት እርዳታ እያደረገ ነው። ግን እዛ ጋር ያለው ሰው ምግብ ምግበበት ቦታ የለም እንዳለ ተወሪነት ለው የተያዘ ቦታ ነው። እዛጋ የገባ ሰው ይገደላል። ወደዚህ ለማውጣት ደግሞ አያወጡም። የት ነው የምትሄዱት ብሎ እየተገደለ ነው ህወሀት በጣም ህዝብ ላይ ሲካ እያደረሰ ነው። እኛ የምንፈልገው መንግስት ሀይል እና መንግስት ነው የምንፈልገው የት ነው ያለው ብሎ ህብረተሰብ እዛ ጋ ነው እስካሁን የተያዙት አሉ ደግሞ ይሄ መንገድ ሲቆረጥ እንወጣለን ብሎ መንገዱ ተቆርጦ መንገድ ላይ አስቆምጦ ታሳዲቅ በበኩሉ ከሶስት መቶ ሀምሳ ሺህ በላይ ህዝብ መፈናቀሉን ጠቅሶ በተፈናቀው ብዛትና በተራድኦ መጠን አለመመጣጠን ሰዎች ለጉዳት መዳረጋቸውን አመልክተዋል። እርዳታ ላይ በጣም አነስተኛ ነው። የህዝቡ ብዛት እና የተሰጠው ትኩረት አልተመጣጠነም። መቶ ሀምሳ ሺህ በኩሪ አካባቢ ነው ያለው። ሁለት መቶ ሺህ ተፈናቃይ አፍዴራ አካባቢ ነው ያለው እና ህዝቡ በጣም ቅሬታ አለው። ክልሉ አደጋ ማከላከል ከደብሊዩኤፍዲ ጋር እየሰራ ነው ግን የሚገባው ልክ አይደለም። የተባበሩት መንግስታት የስደተኞች ኮሚሽን ከአራት ቀናት በፊት ያወጣው መረጃ እንደሚያመለክተው በየቀኑ ቢያንስ ሶስት መቶ አዲስ ተፈናቃይ ሰዎች ወደ መጠለያ ጣቢያዎች ይመጣሉ። መረጃዋ ብላጫውን ቁጥር የሚይዙት ህፃናትና ሴቶች እንደሆኑ አስታውሶ የምግብ የውሃ የመጠለያና የጤና አገልግሎት አቅርቦት እጥረት እንዳለ ዘርዝሯል። እናም አፋጣኝ ድጋፍ ወሳኝ ነው ሲል ያሳስባል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች የልማት ማህበር አስተባባሪ ቫለሪ ብራውኒንግ የችግሩን መባባስ ጠቁመዋል። እንዳለመታደል ሆኖ ግጭቱ ተባብሷል። በሳምንቱ መጨረሻ ቅዳሜ ህወሀት በረብቲ አዲስ ጥቃት ከፍቷል። በመጋሌም ጦርነቱ ቀጥሏል። የሚፈናቀሉ ሰዎች ቁጥር ጨምሯል። ተፈናቃዮቹ በጦርነቱ ህይወታቸውን የሚያጡትን ያህል በረሃብና በውሃ ጥም ለሞት እየተደረጉ ነው። ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈ ተፈናቃዮቹን ለመድረስ ጥረት ቢያደርግም መድረስ የቻለው ጥቂቶቹ ጋር እንደሆነ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃለ ምልልስ ላይ አስታውቀው ነበር። አሁን ደግሞ ከመሻሻል ይልቅ ችግሩ ተባብሷል ነው ያሉት። አስፈላጊው የሰብአዊ ድጋፍ በበቂ መጠን መቅረብና መድረስ ስላልተቻለ በመጋሌ ሶስት ረብቲ ሁለት ሰዎች መሞታቸውን አውቃለሁ። ቁጥራቸው ሊጨምር ይችላል። ለምኖር ተወዳጃች በሆነ ቦታና የአየር ንብረት ውስጥ የሚሰቃዩት ተፈናቃዮች የሚጠጡት ውሃ አያገኙም። አንድ እንኳ የጤና ተቋምና የጤና ባለሙያዎች የላቸውም። ህወሀት በወሰደው ወታደራዊ እርምጃ ደረሰ ስለተባለው ሰብዓዊ ጉዳት እስካሁን በይፋ ያለው ነገር ባይኖርም የህልውና ስጋቱን ለመቀነስ በሚል ወታደራዊ እርምጃ በአፋር ክልል ውስጥ መውሰድ መጀመሩን ግን ማመኑ ይታወሳል። ወጣት ሳዲቅ ጦርነቱ ቁሳዊና ሰብዓዊ ጉዳት ቢያስከትልም ተፈናቃዮች ለከፋ አካላዊ ት ቢዳረጉም የፌዴራሉ መንግስት የሰጠው ትኩረት አናሳ ነው ሲል ይወቅሳል። ከፌዴራል መንግስት በኩል ደግሞ እስካሁን የታየ ምንም እንቅስቃሴ የለም። ይሄ ጦርነት የአፈርና ትግራይ ጦርነት አድርገው ዝም ነው ያሉት እንጂ እስካሁን ምንም የታየ እንቅስቃሴ የለም ከመከላከያ በኩል ማለት ነው። ስለዚህ አሁንም ጦርነቱ ከገፋ ማዕድን ማዕከል የሆነው አሁንም ከሁለት መቶ ሺ በላይ ተፈናቃይ ያለበት አፍዴራ ወረዳ ስጋት ውስጥ ነው ማለት ነው። አሁንም ጉዳቱ እንዳ በዛ ተፈናቃዮቹ ደግሞ ለሁለተኛ እንግልት እንዳይዳረጉ የፌዴራል መንግስት የራሱን ሚና መጫወት አለበት። የሕዝቡ ጥያቄም እሱ ነው። በሌላ በኩል የትግራይ ክልል የውጭ ጉዳዮች ቢሮ በጽሁፍ ባወጣው መግለጫ በተባበሩት መንግስታት ድርጅት አማካኝነት ወደ ትግራይ ክልል የተላከው ሰብአዊ ረድኤት አለመድረሱን ገልጾ ለዚህ ደግሞ አፋር ክልልና የፌዴራል መንግስቱን ተጠያቂ አድርጓል። መሰረታዊ የሆኑ የሰብአዊ ረድኤት የጫኑ መኪኖች ከአለም የምግብ ፕሮግራም መነሳታቸውን የጠቆመው መግለጫው፣ እስካሁን ግን ትግራይ ክልል አለመድረሳቸውን አስፍሯል። ለዚህ ደግሞ የአፋር ክልልና የፌዴራል መንግስቱን ተጠያቂ አድርጓል። የጭነት መኪኖቹ ወደ ትግራይ ክልል እንዲጓዙ ፈቃድ ቢሰጣቸውም አፋር ክልል ውስጥ እንዳይንቀሳቀሱ ተከልክለው መቆማቸው አሳዛኝ ድርጊት መሆኑን በመጥቀስ ውሳኔው ዜጎችን ለሞትና ለረሃብ የሚያጋልጥ ነው ብሎታል። በሚነሱት ቅሬታዎችና በተፈናቃዮቹ ዙሪያ ከሚመለከታቸው የክልሉ መንግስት ተቋማት አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን።